SBS Radio ወቅታዊ ጉዳዮች። ጠቅላይ ሚኒስትር ስኮት ሞሪሰን አውስትሬልያ ከኢንዶኔዥያ ጋር የንግድ ውል እንደምታጽድቅ ለኢንዶኔዥያው ፕሬዚደንት ገልጠዋል። የንግድ ስምምነት ድንጋጌው በዚህ ሳምንት ለአውስትሬሊያ ፓርላማ የሚቀርብ ሲሆን የንግድሉ የሰራተኞችን መብቶች ሊያጓድል ይችል ይሆናል የሚል ስጋትም ከወዲሁ አሳድሯል። የንግድ ስምምነቱ ከስምንት ዓመታት በላይ ከፈጁ ድርድሮች በኋላ ወረሃ ማርች ላይ በኢንዶኔዥያና አውስትሬሊያ መካከል የተፈረመ ሲሆን ይሁንታ እንዲያገኝም ለአውስትሬሊያ ፓርላማ ሰኞ ይቀርባል። የንግድ ስምምነቱ 99 ፐርሰንት የአውስትሬሊያ ሸቀጦች ወደ ኢንዶኔዥያ ያለቀረጥ እንዲገቡ ወይም በአብዛኛው እንዲዘልቁ ያደርጋል። ሥጋ፣ ኮምጣጤ፣ እህሎችና የተክል ምርቶች ያለአንዳች ገደብ ወደ ኢንዶኔዥያ የሚገቡ ሲሆን የአውስትሬሊያ ዩኒቨርስቲዎችም ኢንዶኔዥያ ውስጥ እንዲከፈቱ ይፈቅዳል። ወደ አውስትሬሊያ የሚዘልቁ ግብአቶች በሙሉ ከታሪፍ ነጻ ይሆናሉ። ወደ አውስትሬሊያ ለስራና ለረፍት ለሚመጡ ኢንዶኔዥያውያን የሚሰጡ ቪዛዎች በመጀመሪያው ዓመት ከ1ሺ ወደ 4100 ከፍ የሚል ሲሆን በስድስት ዓመታት ጊዜያት ውስጥም ወደ አምስት ሺ ከፍ ይላል። አቶ ሞሪሰን የንግድ ስምምነቱ አውስትሬሊያና ኢንዶኔዥያ እንዲሁም የኢንዶ ፓስፊክ ግንኙነቶችን እንደሚያጠናክር ሲገልጡ የምንኖርበት የምንገኝበት የወደፊት እጣፈንታችን ያለበት ነው። የእኛ እዚያ መገኘት በተለይም የንግድና የሕዝብ ለሕዝብ ግንኙነቶችን ይመለከታል። ስለሆነም ግንኙነታችን በጣሙን ጠቃሚ ነው። እስትራቴጂያዊ ወዳጅነት አለን። ለመጀመሪያ ጊዜ ጠቅላይ ሚኒስትር እንደሆንኩም የጎበኘሁት ቦታ ኢንዶኔዥያ ሲሆን ለመጀመሪያ ጊዜ ያገኘሁት መሪም ዊዶዶ ናቸው ብለዋል። በሌላ በኩል ግና የንግድ ስምምነቱ ውስጥ በተገደቡ መብቶች የውጭ አገር ሠራተኞች ወደ አገር ውስጥ እንዲገቡ ስለሚፈቅድ የሌበር ፓርቲ ድጋፉን መቸር የለበትም በሚል የሠራተኛ ማኅበራት ድምፃቸውን እያሰሙ ነው። ይሁንና የሌበር መሪ አንቶኒ አልበኒዚ ለንግድ ስምምነቱ ሙሉ ድጋፋቸውን እንደሚሰጡ አስታውቀዋል። ሌበር በመንግሥት በኩል ስምምነቱ ለአውስትራሊያ ስራዎች ዋስትና እንዲሰጥና ጊዜያዊ ቪዛዎችም አላግባብ ጥቅም ላይ እንዲውሉ እንዳይደረግ ማረጋገጫ እንዲሰጥ ጠይቋል። ይህ በእንዲህ እንዳለም የንግድ ስምምነቱ ለኢንዶኔዥያ ፓርላማ የቀረበ ሲሆን በወርሃ ኖቬምበር መጨረሻ ላይ በፓርላማ ድምፅ ወይም በፕሬዚደንታዊ ውሳኔ ጽድቅ ይቸረዋል። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። Hear more stories in your language by visiting sbs.com.au.